The Voice of America. በትግራይ ክልል ይካሄዳል ለተባለው ምርጫ የመራጭ ምዝገባ በትናንትና ዕለት መጠናቀቁ ተገልጿል። ከ2.6 ሚሊዮን በላይ መራጮች ለመመዝገብ ታቅዶ 2.7 ሚሊዮን መራጮች መመዝገባቸው ተነግሯል። የምርጫ ኮሚሽኑ የምርጫው ዝግጅት ኮሮና ቫይረስን ለመከላከል ከሚደረግ ጥንቃቄ ጋር እየተከናወነ መሆኑንም አስታውቋል። በአንዳንድ አካባቢዎች ምዝገባው በግዳጅ እየተካሄደ ነው ተብለው ስለቀረቡ ስሞታዎች ኮሚሽኑ ተገድጃለሁ ብሎ በክልሉ ያመለከተ የለም ሲል መልስ ሰጥቷል። የምርጫ ኮሚሽኑን አመራር አባል ተባባሪ ፕሮፌሰር መረሳ ጸሐይን ያነጋግረው ሙሉጌታ አጽብሀ ተከታዩን አስተላልፈዋል። ነሐሴ 15 የተጀመረው የመራጮች ምዝገባ እስከ ነሐሴ 22 የቀጠለ ሲሆን ባለፈው ቅዳሜና እሁድ በልዩ የምዝገባ መርሃ ግብር መካሄዱም የክልሉ የምርጫ ኮሚሽን አመራር አባል ተባባሪ ፕሮፌሰር መረሳ ጸሐዬ ለአሜሪካ ድምፅ ገልጸዋል። በምዝገባው ህዝቡ በስፋት መሳተፉን የገለጹት ተባባሪ ፕሮፌሰር መረሳም ከሁለት ነጥብ ስድስት ሚሊዮን በላይ መራጮች ለመመዝገብ ታቅዶ ከሁለት ነጥብ ሰባት አራት ሚሊዮን በላይ መራጮች መመዝገባቸው አመላክቷል። በምዝገባ ሂደቱ የአፍና አፍንጫ መሸፈኛ ማስክ በመጠቀምና ሌሎች የኮሮና ቫይረስ መከላከያው ጥንቃቄ መደረጉ የኮሚሽኑ አባል ተናግሯል። በአንዳንድ የክልሉ አካባቢዎች ሰዎች ለምዝገባ እየተገደዱ ነበር ለሚለው ተባባሪ ፕሮፌሰር መርሳ ተከታዩን መልስ ሰጥቷል። እስካሁን አንድም ቅሬታም አለመጣ ነው። በራያና በወልቃይት ህዝብ እየተገደደ ነው የሚለው የምንሰማው አንደኛ በውጭ ሚዲያዎች ነው። በግልጽ ደግሞ በራያ እና በወልቃይት ምርጫ መካሄድ የለበትም መታገድ አለበት ያለ ፓርቲ አለ። የፌዴራል መንግስትም ተመሳሳይ ነው። ለምሳሌ ሀውሰ ፌዴሬሽን እንዲያግድ ምርጫ እንዳይካሄድ፣ እንደዚህ እንዳይደረግ የሚሉ ነው ስንሰማኔ ነበር። በትግራይ በአሁኑ ወቅት ምርጫ 2012 እንደ ትልቅ ታሪካዊ ተልእኮ ወስዶ ህዝቡ እንዲያውም ካርዱ በመጀመሪያ ሁለት ቀን የወሰደበት ዋንኛ ምክንያት ካርድ የደህንነቱ አካል መሆኑን የፈለገው መንግስት እንዲመርጥ የመከላከል አካል እንደሆነ አምናን የወሰደው ና በትግራይ ለመምረጥ ካርድ እንዲወስድ የሚገደድ ሰው የለም እስካሁን አልመጣም። ካለ ኮሚሽኑ በተገቢ ሁኔታ ወስዶ ይህን እንዲታርም ያደርጋል። እስካሁን አራት ዙር የተወዳዳሪ ፓርቲዎች ክርክር የተካሄደ ሲሆን አንድ የመጨረሻ ክርክር እንደሚኖር ተገልጿል። እንዲሁም የፓርቲዎቹ የምረጡን ዘመቻ ነሐሴ 292012 እንደሚጠናቀቅ ተገልጿል። በዚህ ትግራይ ክልል በተናጠል አካሂደዋለሁ በሚለው አነጋጋሪ ምርጫም ህወሓት፣ ውድብ ናጽነት ሳልሳይ ወያነ ትግራይ፣ ባይቶናና አሲምባ ፓርቲዎች የሚሳተፉበት ሲሆን 62 የሀገር ውስጥና የውጭ ሀገር ተቋማት እንዲታዘቡት ፍቃድ እንደተሰጣቸው የምርጫ ኮሚሽኑ ገልጿል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም